እንኳን ለ122 ኛው የአድዋ ድል በዓል አደረሳችሁ! እንኳን አደረሳችሁ! ክቡራትና ክቡራን እንዲሁም የኢትዮጵያውያን ወዳጆች በሙሉ በዓለም ዙሪያ ያላችሁ በ19 ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ የካቲት 23 2010 ዓ ም ዝግጅታችን ጀመረ። ጤና ይስጥልን። እንደምናመሻችሁ አድማጮች፣ የምናስተናግዳችሁ ቆንጆ ይታዬና ጤና ይስጥልን ክቡራትና ክቡራን፣ እኔም ሶሎሞን አባተ ነን። የምክር ቤቱ አባላት አሁን ያሉት ማለትም በአጠቃላይ ያለ የምክር ቤት አባል 539 ነው። ከዚህ ከ539 አዋጁ መሰረት ሁለት ሶስተኛው 339 ነው። አሁን የተገኘው የድጋፍ ድምፅ 346፣ ተቃውሞ 88 ድምፅ ተዓቅቦ ሰባት ነው። አዋጁ በሁለት ሶስተኛ ድምፅ ተደግፎ አልፏል። የኢትዮጵያ የህዝብ ተወካዮች ምክር ቤት አፈ ጉባኤ አባዱላ ገመዳን ድምፅን የሰማ ነው። በአስቸኳይ ጊዜ አዋጁ ላይ ስጋታቸውን የገለጹ አንድን ደራሴ በውይይቱ ወቅት እንዲህ ብለዋል። ላለመፈጠራቸው ያ ችግር በህብረተሰቡ ላይ ላይደርስ ምን ዋስትና አለ? ህብረተሰቡ ባልተቀበለበት ሁኔታ አዋጁ እንዴት ተግባራዊ ሊደረግ ይችላል? የሚሉ ጥያቄዎች መነሳታቸውንም ተናግረዋል። አዋጅን ተግባራዊ የሚያደርገው ህዝብ ነው። አዋጅ በህዝብ ተቀባይነት ሲያገኝ ውጤታማ ይሆናል። የታሰበው ነገር ስኬታማ ይሆናል ማለት ነው። ከዚህ አንጻር ህዝቡ በቂ ግንዛቤ ሙሉ ዘገባ በአብይ ርዕስ ይቀርባል። አሁን ለሰዓቱ አርዕስተ ዜና ቆንጅት በሚኒስትሮች ምክር ቤት የወጣውና ቀደም ሲል እንደሰማችሁት ለኢትዮጵያ ፓርላማ የቀረበው የአስቸኳይ ጊዜ አዋጅ ዛሬ ያልተለመደ ከሚባል ስፋት ያለው ተቃውሞ ጋር ጸድቋል። አምነስቲ ኢንተርናሽናል የአስቸኳይ ጊዜ አዋጅ መጽደቁን ተከትሎ ወዲያውኑ ባወጣው መግለጫ አሳዛኝና ኃላፊነት የጎደለው ሲል ወቅሷል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ከፊታችን ማክሰኞ አንስተው ኢትዮጵያን ጨምሮ አምስት የአፍሪካ ሀገሮችን እንደሚጎበኙ ከመስሪያ ቤታቸው የተሰጠ መግለጫ አስታውቋል የሚሉትና ሌሎችም ዜናዎችን ይዘናል። አመሰግናለሁ ቆንጂት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። በሚኒስትሮች ምክር ቤት የወጣውና ለኢትዮጵያ ፓርላማ የቀረበው የአስቸኳይ ጊዜ አዋጅ ዛሬ ያልተለመደ ከሚባል ሰፊ ተቃውሞ ጋር ጸድቋል። የድምፅ አሰጣጡ በአራቱ የኢህአዴግ አባል ድርጅቶች መካከል ያለውን ልዩነት አደባባይ ያወጣ እንደሆነም የገለጹ አሉ። የኦሮሚያን ክልል የሚወክሉ 95 የፓርላማ አባላት የአዋጁን መጽደቅ አልደገፉም። 88ቱ ተቃውመዋል፣ ሰባቱ ደግሞ ድምፀ ተአቅቦ አድርገዋል። ይህንን የተመለከተውን ዝርዝር ዘገባ ለምሽቱ አብይ ርዕስ ይዘነዋል። ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት አምነስቲ ኢንተርናሽናል ዛሬ የኢትዮጵያ ፓርላማ ያጸደቀውን የአስቸኳይ ጊዜ አዋጅ ተከትሎ ወዲያውኑ ባወጣው መግለጫ አሳዛኝና ኃላፊነት የጎደለው ብሎታል። መግለጫው አክሎም የኢትዮጵያ ምክር ቤት አባላት ጥቅስ የሕዝቦችን ቅሬታዎች ከማዳመጥ ይልቅ መሰረታዊ መብቶቻቸውን መገደቡን መርጠዋል ብለዋል። የፖለቲካ ውጥረቱና ተቃውሞው ባየለበት በአሁኑ ወሳኝ ወቅት ለኢትዮጵያ የሚያስፈልገው ሰብዓዊ መብቶችን ማክበር ነው ሲልም አምነስቲ አያይዞ አስገንዝበዋል። ባለፈው የአስቸኳይ ጊዜ አዋጅ ወቅት ህገ ወጥ ግድያዎችን ጨምሮ የተለያዩ ከባድ የሰብአዊ መብት ጥሰቶች መፈጸማቸውን መዝግበናል። ዜጎችን ከቀያቸው በግድ ማፈናቀል፣ ያለ ፍርድ ቤት ትዕዛዝ ማሰርና ሰቆቃ መፈጸም ከጥሰቶቹ መካከል ይጠቀሳሉ ሲልም የአምነስቲ መግለጫ አክሎ አስረድቷል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ከፊታችን ማክሰኞ የካቲት 27 ባ አንስቶ ኢትዮጵያን ጨምሮ አምስት የአፍሪካ ሀገሮችን እንደሚጎበኙ መስሪያ ቤታቸው አስታውቋል። ቲለርሰን አፍሪካን በውጭ ጉዳይ ሚኒስትርነታቸው ሲጎበኙ የመጀመሪያቸው የሚሆነውን ጉዞ የሚጀምሩት በአዲስ አበባ ሲሆን ቀጥለውም ወደ ኬንያ፣ ጅቡቲ፣ ናይጄሪያ እና ቻድ እንደሚጓዙ ከሚኒስቴር መስሪያ ቤቱ ቃል አቀባይ ሄደር ኖዌርት ቢሮ የወጣው መግለጫ አመልክቷል። የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ዩናይትድ ስቴትስ ከአፍሪካ መንግሥታትና ሕዝቦች ጋር ያላትን አጋርነት ለማጎልበት ከሚጎበኟቸው ሀገሮች መሪዎችና ከአፍሪካ ሕብረት ኃላፊዎችም ጋር ተገናኝተው እንደሚነጋገሩ ስለ ጉዟቸው የወጣው መግለጫ አመልክተዋል። መግለጫው አክሎም ሚኒስትሩ በተለይ በሽብርተኝነትን በመዋጋት ሰላምና ጸጥታን እንዲሁም መልካም አስተዳደርን በማጠናከር የጋራ ንግድና ኢንቨስትመንትን በማሳደግ የአጋሮቻችን ከአጋሮቻችን ጋር መስራት በሚያስችሉ መንገዶች ላይ ያተኮረ ውይይት ለማድረግ እቅድ አላቸው ብሏል። የውጭ ጉዳይ ሚኒስትር ሬክስ ቲለርሰን በሚጎበኟቸው ሀገሮች ውስጥ የዩናይትድ ስቴትስ ኤምባሲዎች ሠራተኞችን እንደሚያነጋግሩና የዩናይትድ ስቴትስ መንግሥት ድጋፍ የሚያደርግላቸው የሥራ እንቅስቃሴዎችን በሚያሳዩ ዝግጅቶች ላይ እንደሚገኙ ተገልጿል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ብዛት ያላቸው የደቡብ ሱዳን ወታደራዊ ባለስልጣናት የጦርነት ወንጀሎችን ፈጽመዋል ብሎ በቅርቡ የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን ያወጣውን ዘገባ የሀገሪቱ ፕሬዚደንት ሳልቫ ኪር ቃል አቀባይ ነቅፈውታል። አቴኒ ዋክ አቴኒ ለቪኦኤ የደቡብ ሱዳን ትኩረት ክፍል በሰጡት ቃለ መጠይቅ ሪፖርቱ ሀገሪቱን ይብሱን ወደ ብጥብጥ የሚያመራ ብዛት ያለው እርስ በራሱ የሚጋጭ ይዘት ያለው ነው ብለዋል። የመንግስታቱ ድርጅት የሰብአዊ መብት ኮሚሽን በቅርቡ ያወጣው ሪፖርት በጦርነት ወንጀልና በሰብና ላይ በተፈጸሙ ወንጀሎች በግል ተጠያቂ የሆኑ ያላቸውን ከአርባ የሚበልጡ የደቡብ ሱዳን ከፍተኛ ወታደራዊ ባለስልጣናት ስም ዝርዝር ማውጣቱ ይታወሳል። ሶማሊያ ውስጥ ዛሬ አርብ ማለዳ ላይ አጥፍቶ ጠፊ ባፈነዳው ቦምብ ቢያንስ አምስት ወታደሮችን መግደሉን የመንግስቱ ጸጥታ ባለስልጣናት ገለጹ። አጥፍቶ ጠፊው አደጋውን የጣለው አፍጎዬ ከተማ በሚገኝ የጦር ሰፈር ቦምብ በጫነው መኪና ጥሶ ገብቶ መሆኑን ነው የሀገሪቱ ባለስልጣናት የገለጹት። በቡርኪና ፋሶ ዋና ከተማ ማዕከላዊ ክፍል በሚገኙት የፈረንሳይ ኤምበሲና የፈረንሳይ የባህል ማዕከል ላይ ጥቃት የከፈቱ አራት እስላማዊ ጽንፈኞች መገደላቸውን የሀገሪቱ የማስታወቂያ ሚኒስቴር አስታውቋል። የአሜሪካ ድምፅ ዘጋቢ ጄፍ ከስተር ያጠናቀረው አጭር ዘገባ አለ። አሉላ ከበደ ያቀርባል። በከባዱ የታጠቁ ሰዎች ከተሽከርካሪያቸው ወርደው ወደ ኤምባሲው ቅጥር ግቢ ከማምራታቸው አስቀድሞ በአላፊ አግዳሚ ላይ ተኩስ መክፈታቸውን ነው የዓይን እማኞች የተናገሩት። በአቅራቢያው የነበረ አንድ የፈረንሳይ ዜና ወኪል ጋዜጠኛም የከባድ መሳሪያ ተኩስ ልውውጥ ድምፅ መስማቱንና አንዲት ተሽከርካሪም ስትጋይ መመልከቱን ዘግበዋል። ኦማር ዘንቡሬ የቡርኪና ፋሶ ቴሌቪዥን ጣቢያ ዘጋቢ ነው። ለዓይን ማኝነት የበቃበትን ድንገት ተከትሎ በሰጠው አስተያየት እንደ አውሮፓውያን ዘመን አቆጣጠር በ2015 ዓ.ም በሁለት የከተማይቱ ዝነኛ ምግብ ቤቶች ኦጋዱጉና ካፑችኖ ከደረሰው ጋር ተመሳሳይ ነው ይላል። እኔና የሥራ ጓደኛዬ መጀመሪያ አራት ሰዎች በምሥራቅ አቅጣጫ ወደ ኤምባሲው ቅጥር ግቢ ለመግባት ሲሞክሩ ተመለከትን። የሲቪል ልብስ ለብሰው ሰደርያ መሰል ታጥቀዋል፣ በውስጡ ያለው ስለትም በግልጽ ይታያል። እናም ለመግባት ሞከሩ፣ ነገር ግን አልተሳካላቸውም። ደግሞ በቅጥር ግቢው በስተ ምዕራብ በኩል ዞሩ። አንዲት ተሽከርካሪ በእሳት ሲያቀጣጥሉ ማየን በካፑችኖ ምግብ ቤት ከሆነው ጋር በእጅጉ ተመሳሳይ ነው። የአንድ ጥቃት ያደረሱ ሰዎች ተመሳሳይ ቡድን አባላት ይመስሉኛል፣ ነው ያለው። በ2015 ዓመተ ምህረት ለደረሰው ጥቃት ታዲያ በጊዜው የአልቃይዳ የሽብር ቡድን ኃላፊነት መውሰዱ የሚታወቅ ነው። የቡርኪና ፋሶ ባለሥልጣናት የአሁኑም ድንገት በአሸባሪዎች የተፈጸመ ጥቃት ነው ብለው ያምናሉ። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ሁኔታውን በቅርብ እየተከታተሉ መሆናቸውን ከጽህፈት ቤታቸው የወጣ መግለጫ አመልክተዋል። ወደ ከተማይቱ ከመግባት እንዲቆጠቡም ፈረንሳይ ዜጎቿን አሳስባለች። በፈረንሳይ ኤምባሲ የፌስቡክ ገጽ ላይ የወጣ ሌላ ማሳሰቢያ በፈረንሳይ ኤምባሲና በፈረንሳይ ተቋማት ላይ ጥቃት እየተቃጣ ነው፣ ከቤት አትውጡ ይላል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የእስራኤል ፖሊስ የሀገሪቱን ጠቅላይ ሚኒስትር ቤንጃሚን ኔታንያሁን ዛሬ ከሙስና ጋር በተጠረጠረው ጉዳይ ምርምሮ ቃላቸውን ተቀብሏል። ሪፖርተሮቻችን ማይክል ብራውን እና ኤሊዛቤት ኮኮሊ ያጠናቀሩት ዘገባ አለ። ሶሎሞን ክፍሌ ያቀርበዋል። ቤንጃሚን ኔታንያሁ እንዲህ አይነት ምርመራ ሲካሄድባቸው ለመጀመሪያ ጊዜ መሆኑ ነው። የእስራኤል መገናኛ ብዙሃን ባሰራጯቸው ዘገባዎች መሠረት ጠቅላይ ሚኒስትሩ በፖሊስ የተጠየቁት ቤዜቅ ከሚባለው የቴሌኮም ኩባንያ የሙስና አድራጎት ጋር በተያያዙ ጉዳዮች ዙሪያ ነው። ፖሊስ ኔታንያሁ መኖሪያ ቤት የገባው ባለቤታቸው ሳራ በሌላ ስፍራ እየተጠየቁ በነበሩበት ሰዓት ነው። ዋላ የሚባለው የቤዜቅ የዜና ዌብሳይት ኔታንያሁ በጠቅላይ ሚኒስትርነታቸው ለኩባንያው ለሚውሉት ውለታ ስለ እርሳቸው በጎ በጎውን ብቻ ይዘግብ ነበር ሲሉ የጦሩ ራዲዮና ሌሎችም የዜና አውታሮች ተናግረዋል። ለባዜቅ ኩባንያ በመቶዎች ሚሊዮኖች ዶላሮች የሚገመት ገቢ እንዲያገኝ እድል ሊከፍቱለት ይችላሉ ሕግጋትን ለማጸደቅ ሲደልሉና ሲያባብሱ ነበሩ የተባሉ ሁለት ሰዎች ከዚህ ዶሴ አራት ሺህ ከተባለ ጉዳይ ጋር በተያያዘ ባለፈው ሳምንት ታስረዋል። በሚስተር ኔታንያሁ ላይ ሌሎች አራት ዶሴዎች የተከፈቱባቸው መሆኑና ሌሎችም እየተዘጋጁ መሆናቸው ተዘግቧል። ኔታንያሁ በምልጃና ጉቦም ክስ እንዲመሰረትባቸው ፖሊስ እየጠየቀ ሲሆን ከቢሊዮኔር ወዳጆቻቸው በመቶዎች ሺዎች ዶላሮች ተቀብለዋል ሲልም እየወነጀላቸው ነው። ጠቅላይ ሚኒስትር ኔታንያሁ ግን እየተካሄደባቸው ያለው የመገናኛ ብዙሃን ዘመቻ መሆኑን በመግለጽ አንዳችም የፈጸሙት የክፋት ወይም ሕገወጥ አድራጎት አለመኖሩን እየተናገሩ ናቸው። ሩሲያ በውጊያ ከተጠመዱት የሶሪያ ዋና ከተማ ደማስቆ አካባቢዎች ሲቪሎችን ለማውጣት የሚያስችል የሰብአዊ እርዳታ መተላለፊያ ብላ ያወጣችው ያመጣችው ሀሳብ ፌዝ ነው ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ተናገሩ። ሄዘር ኒወርት ትናንት ሐሙስ ለጋዜጠኞች በሰጡት ቃል ይልቁንስ የሚሻለው ወይም የሚያስፈልገው በመላዋ ሶሪያ የተኩስ አቁም እንዲታወጅ የተባበሩት መንግስታት ድርጅት ባለፈው ቅዳሜ በሙሉ ድምጽ ያሳለፈውን ውሳኔ ተግባራዊ ማድረግ ነው ብለዋል። የዜናው ሰዓት አበቃ። እስከ ምሽቱ አራት ሰዓት አብራችሁን ቆዩ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎሄርትስ በ25 ሜትር ባንድ በ12110 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላልፍላችሁ የአርብ የካቲት 23 2010 ዓ ም ምሽት ፕሮግራም ነው። ሁለተኛው ዙር የአስቸኳይ ጊዜ አዋጅና የኢትዮጵያ ፖለቲካ የዛሬ እሰጥ አገባ ርዕስ ነው። የአስቸኳይ ጊዜ አዋጁ ከመጽደቁም በላይ የጸደቀበት ሁኔታ ካለፈው ጊዜ በተሻለ የሚሰሩበት እና ሲሪስ ሊወስዱት ጊዜን የሚጠቀሙበት አድርጌ ነው እንዳስብ ያደረገኝ። በተቃራኒው ነው ያሳደረብኝ ስሜት። የአስቸኳይ ጊዜ አዋጁ መጽደቅ የሚያስገርም ነገር ባይሆንም፣ ምክንያቱም አንድ መቶ ፐርሰንት በገዢ ፓርቲና አጋሮቹ በተያዘው ፓርላማ ውስጥ ይህ አዋጅ አይጸድቅም ብሎ መጠበቅ እንደትም የዋህነት ነው። ጊዜ አዋጁ የበለጠ ፍርሃትን የሚያመጣ የበለጠ ስጋትንም አብሎ ነው የሚታየ። ተከራካሪዎቹ የሆርን አፌርስ የኢንተርኔት አምድ አዘጋጁ ዳንኤል ብርሃኔ ከአዲስ አበባ እና የዋዜማ የኢንተርኔት ራዲዮ አዘጋጁ አርጋዋሽኔ ከኦስትን ቴክሳስ ናቸው። በእሰጥ አገባ ፕሮግራም በስፋት ይመለሳሉ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ በሚኒስትሮች ምክር ቤት የወጣውና ለኢትዮጵያ ፓርላማ የቀረበው የአስቸኳይ ጊዜ አዋጅ ዛሬ ያልተለመደ ከሚባል ሰፊ ተቃውሞ ጋር ጸድቋል። የድምፅ አሰጣጡ በአራቱ የኢህአደግ አባል ድርጅቶች መካከል ያለውን ልዩነት አደባባይ ያወጣ እንደሆነ የገለጹም አሉ። የኦሮሚያን ክልል የሚወክሉ ዘጠና አምስት የፓርላማ አባላት የአዋጁን መጽደቅ አልደገፉም። 88ቱ ተቃውመዋል፣ ሰባቱ ደግሞ ድምፀ ተዓቅቦ አድርገዋል። ዛሬ በኢትዮጵያ የሕዝብ ተወካዮች ምክር ቤት የተካሄደውን ስነ ስርዓት የተከታተለው እስክንድር ፍሬው ተከታዩን ዘግቧል። በምክር ቤቱ አሰራርና አባላት ነው ጓደም አንቀጽ ሁለት አንቀጽ ሶስት መሰረት ሙላተ ጉባኤው ተሟልቷል። ዛሬ በኢትዮጵያ ፓርላማ የሆነው ባለፉት 26 ዓመታት ያልታየ ነው። ስብሰባውን ለመዘገብ በስፍራው ከነበሩ የመገናኛ ብዙኃን ባለሙያዎች አንዳንዶቹም ታሪክ እያየን ነው ሲሉ ተደምጠዋል። ኢህአዴግ በሚመራው መንግስት የቀረበ አዋጅ አባላቱ በሆኑ የምክር ቤት ተመራጮች ይህንን ያህል የተቃውሞ ድምፅ ሲመዘገብበት አይታወስም። ስብሰባው የተጀመረው ህገ መንግስቱንና ህገ መንግስታዊ ስርዓቱን ለመከላከል በሚል የካቲት 9 2010 በሚኒስትሮች ምክር ቤት የወጣው አዋጅ ይዘትና አስፈላጊነት በፌዴራል ጠቅላይ ዋና አቃቤ ህግ ጌታቸው አምባዬ ከተብራራ በኋላ ነው። ይህን ተከትሎ ማብራሪያ የሚሹ ጥያቄዎችና አስተያየቶች ከአባላቱ ሲሰነዘሩ አዋጁን የሚቃወሙት ቁጥር እንደዚህ የበዛ እንደሚሆን ምልክቶች አልነበሩም። የመጀመሪያው ምልክት የታየውም ድምፅ ከመስጠትና ከመቁጠር ይልቅ አዋጁን በተባበረ ድምፅ ማለትም በአክላሜሽን እናጽድቀው በሚል ከአፈ ጉባኤ አባዱላ ገመዳ የተሰነዘረው ሀሳብ ተቀባይነት ሲያጣ ነው። በተባበረ ድምፅ የማጽደቅንም በድምፅ የማጽደቅንም ይጠቅማልና በተባበረ ድምፅ የምናጸድቅበት ሁኔታ ቢኖር የሚል ሀሳብ ለማቅረብ እፈልጋለሁ። በድምፅ እንሄድ። ጥሩ። እናም ወደ ድምፅ ቆጠራ ተገባና አዋጁ ማለፉ በአፈ ጉባኤ አባዱላ ገመዳ ተገለጸ። ከምክር ቤቱ አባላት በአጠቃላይ ስምንት አባላት በሕይወት ያሌሉ በተለያየ ምክንያት በዚህ ምክር ቤቱ ስራ ላይ በጠቅላላ ያልተገኘ የማይገኙ ቀንሶ የምክር ቤቱ አባላት አሁን ያሉት ማለትም በአጠቃላይ ያለ የምክር ቤት አባል አምስት መቶ ሰላሳ ዘጠኝ ነው። ከዚህ ከአምስት መቶ ሰላሳ ዘጠኝ አዋጁ መሰረት ሁለት ሶስተኛው 339 ነው። አሁን የተገኘው የድጋፍ ድምጽ 346፣ ተቃውሞ 88፣ ድምጽ ታቅቦ ሰባት ነው። አዋጁ በሁለት ሶስተኛ ድምጽ ተደግፎ አልፏል። አዋጁ መጽደቁን ከደገፉት የፓርላማ አባላት አብዛኛዎቹ እንደዚህ በጭብጨባ ጭምር ድጋፋቸውን ገልጸዋል። የፓርላማው አባላት ከሆኑ የኦሮሚያ ክልል ተመራጮች ግን የአብዛኛዎቹን ድጋፍ አላገኝም። በአፈ ጉባኤው እንደተገለጸውም ሰማንያ ስምንቱ ተቃውመዋል። ሰባቱ ደግሞ ድምፀ ተአቅቦ አድርገዋል። አንዳንዶቹ በሰጧቸው አስተያየቶች የተመረጡበት አካባቢ ህዝብ በአዋጁ ላይ ያለውን ስጋት ገልጸው ነበር። ከምዕራብ ሸዋ ጅባትና ኖኖ የምርጫ ክልል የመጡ የፓርላማ አባል ይህንን ያብራሩት ባለፈው የአስቸኳይ ጊዜ አዋጅ ወቅት ታዩ ያሏቸውን ችግሮች በማስታወስ ጭምር ነው። በዚያን ወቅት አንዳንድ የጸጥታ ኃይሎች ከህግና ስርዓት ውጭ የሰብአዊና ዲሞክራሲያዊ መብቶችን ጥሰዋል ነው ያሉት። በህብረተሰቡ ላይ አደረሱ ያሏቸውን ሌሎች በደሎችም ጠቃቅሰዋል። በአሁኑ አዋጅ አስፈላጊነት ላይ ከአካባቢው ህብረተሰብ ጋር መወያየታቸውን በመግለጽም ተነሱ ያሏቸውን ስጋቶች አብራርተዋል። ከዚህ በመነሳት ህዝባችን ስጋት አለው ማለት ነው። ለምሳሌ በምዕራብ ሸዋ በእኔ ምርጫ ክልል በጅባትና በኖን ነው። ከህዝብ ጋር ባደረግኩት ውይይት ከክልል መንግስትና ከድርጅቱ ጋር እጅና ጓንት ሆነን ሰላማችንን በማረጋገጥ ላይ ነን ያለ ነው። የተፈጠረ ችግር የለም፣ ቢኖርም ከአቅማችን በላይ አይደለም። ስለዚህ ይሄ አዋጅ ሊጎዳን ስለሚችል ምን ዋስትና አለን? ዋስትና የሚወስድ አካል ለሰብአዊ መብታችን ለዲሞክራሲ መብታችን መከበር ማን ነው ኃላፊነቱን የሚወስደው? ከትላንት የባሰ ችግር ቢፈጠርስ የሚል ነው እንደ ምራዊ ሸዋም በብዙ ወረዳዎች ላይ ሲነሱ የቆዩት ማለት ነው። ስለዚህ ዳግም እነዛ ችግሮች ላለመፈጠራቸው ያ ችግር በህብረተሰቡ ላይ ላይደርስ ምን ዋስትና አለ? ህብረተሰቡ ባልተቀበለበት ሁኔታ አዋጁ እንዴት ተግባራዊ ሊደረግ ይችላል? የሚሉ ጥያቄዎች መነሳታቸውንም ተናግረዋል። አዋጁን ተግባራዊ የሚያደርገው ህዝብ ነው። አዋጅ በህዝብ ተቀባይነት ሲያገኝ ውጤታማ ይሆናል። የታሰበው ነገር ስኬታማ ይሆናል ማለት ነው። ከዚህ አንጻር ህዝቡ በቂ ግንዛቤ ባላገኘበትና የትላንትና በደል ይደርስብኛል ብሎ ስጋት ላይ ባለበት ሁኔታ እንዴት ሊተገበር ታሰበ? ከምስራቅ ወለጋ የመጡ የፓርላማ አባል ደግሞ ከወዲሁ እየታዩ ያሉ ምልክቶች እንደሚያሳስቡ ተናግረዋል። የዞኑ ምክትል አስተዳዳሪና የከተማው ከንቲባ መታሰራቸውን በመግለጽ እናም፣ ዛሬ የአስቸኳይ ጊዜ አዋጁ የጸደቀበት ሁኔታ የተለያዩ ትንታኔዎችን የሚጋብዝ ነው። የገዢው ፓርቲ ተመራጮች አንድን አዋጅ በተመለከተ ተመሳሳይ አቋም አለማንጸባረቃቸው ብቻ አይደለም። ተቃውሞው የመጣው ከአራቱ የኢህአዴግ አባል ድርጅቶች ከአንዱ ማለትም ከኦሮሞ ሕዝብ ዲሞክራሲያዊ ድርጅት ኦህዴድ ብቻ መሆኑም ሌላ ሰፊ እንድምታ ያለው ነው። የዚህ ፓርቲ ከፍተኛ አመራር እና የፓርላማ አባል የነበሩት የቀድሞው የኢትዮጵያ ፕሬዝዳንት ዶክተር ነጋሶ ጊዳዳ ይህንኑን የሚያብራሩት እኔ ይሄንን ያህል የድምፅ ልዩነት የተከሰተበት ሁኔታ በእውነቱ ለማስታወስ አልችልም። ቆይተዋል። ጊዜው በተለይ ደግሞ ከዚሁ ፓርቲ ይህንን ያህል ሰው ተቃውሞ ድምፅ ታቅቦ አድርጎ እስከ ዘጠና አምስት ሰው በተለይ ደግሞ ከኦሮሚያ ከመቶ ሰማንያ ሰዎች መቶ ዘጠና አምስቱ ከግማሽ በላይ ማለት ነው። ይሄ ለእኔ የመጀመሪያ ጊዜ ነው እና ከግማሽ በላይ ማለት ነው። ይህ የሚያሳየው ለእኔ በመሀከላቸው ትልቅ ክፍተት፣ ትልቅ ክፍፍል አለ ማለት ነው። በመሀከላቸው ሲሉ ዶክተር ነጋሶ በእነማን መካከል ማለት ነት ነው? ዘጠና አምስቱ የኦህዴድ አባላት ከሆኑ በኦህዴድ አባላት ላይ ማለት ነው እና ከዚህ በፊት እኔ ድሮ የማውቀው በአባላት በአንድ ጉዳይ ላይ የድርጅት አባላት አስቀድሞ ተሰብስቦ ተስማምተው በድርጅታዊ አሰራር ውሳኔ ሲሰጥ እሳቸውን ይሰጣሉ ይሰጡ ነበረ። ዶክተር ነጋሶ እንግዲህ እርስዎ በኦህዴድ አባላት መካከል በኦህዴድ ተመራጮች መካከል ብለውኛል። ነገር ግን ተቃውሞ የመጣው በአብዛኛው ከኦህዴድ መሆኑ ሲታይ በዛሬው የድምፅ አሰጣጥ ላይ ማለት ነው ስለ ኦህዴድና ስለ ሌሎቹ የኢህአዴግ አባል ፓርቲዎች ግንኙነትስ ምንም ይነገረን ነገር አለ ከዛ አንጻር ሳይታይ አይታይም ሞ ይሄ አሁን ዛሬ የታየው ነገር ምናልባት በኦህዴድ በኩል የዚህ አይነት ስንትን ሲታይ ምናልባት ኦህዴድ ኢህአዴግ በኢህአዴግ ውስጥ ማለት ነው። በአንድ ድርጅት ውስጥ ችግር ካለ አባል ድርጅት ውስጥ ካለ በአጠቃላይ በኢህአዴግ ላይ ውስጥ ችግር አለ ማለት ነው። እንግዲህ ድርጅቶች ላይ የሚባል ነው። አንዱ ከሌላው ጋር ያለመስማማት ይሁን አይሁን ይሁን አላውቅም። ዋናው ነገር እንደ ኢህአዴግ ካየው በኢህአዴግ አባላት ውስጥ አንዱ ድርጅት ውስጥ ከኢህአዴግ አባላት ውስጥ አንዱ ድርጅት ውስጥ የዚህ አይነት ሁኔታ ከተከሰተ በዛ ድርጅትና በአጠቃላይ የኢሕአዴግ ውስጥ ችግር አለ ማለት ነው። ይህንን በዚህ ብቻ ይታያል ወይስ ሌሎች ችግሮች አሉ የምለውን ለመናገር አልችልም። ዋናው ነገር የዚህ አይነት ሁኔታ ከተከሰተ በኦሕዴድ ውስጥም ዘጠና አምስት አባላት ካልደገፉ የኢሕአዴግ የኦሕዴድን አቅጣጫ ካልደገፉ በኦሕዴድ በኦሮሚያ ውስጥ እንዴት ነው? እነዚህ ሰዎች በስተጀርባ እነሱን የመለጡ የመረጡ ሰዎች አሉ እና እነሱን ይወክላሉ እና ይሄ ነገር ከሆነ መታየት አለበት ይመስለኛል። በጥንቃቄ በጥበብ ካልተያዘ በኦሕዴድም በኢሕአዴግም ችግር ከተከሰተ በአጠቃላይ በሀገራችን ውስጥ ፈጠር ስለሚችል ይህንን ቶሎ ብሎ በጥበብ እና በጥንቃቄ መፍታቱ ይቻላል። ለፓርላማ አባላት ማብራሪያ የሰጡት የፌዴራል ጠቅላይ ዋና አቃቤ ሕግ ጌታቸው አምባዬ በአገሪቱ የተከሰቱ ችግሮች ተዳምረው ሲታዩ በህገ መንግስታዊ ስርዓቱ ላይ የተቃጡ አደጋዎች ናቸው ብለዋል። የአሁኑ አዋጅም ችግሩን ከስር መሰረቱ መፍታት በሚያስችል ሁኔታ መቀረጹና ያስረዱት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አመሰግናለሁ እስክንድር ለዘገባው። የአስቸኳይ ጊዜ አዋጁን መጽደቅ የደገፉትን ተመራጮች በተመለከተ በአፈ ጉባኤ አባዱላ ገመዳ ይፋ በተደረገ መረጃ ላይ የቁጥር ስህተት ተከስቷል ሲል የኢትዮጵያ ፓርላማ ለአሜሪካ ድምፅ ማምሻውን አስታውቋል። ለአዋጁ የድጋፍ ድምፅ የሰጡት የፓርላማ አባላት ቁጥር 346 ሳይሆን 395 ነው ብለዋል የፓርላማው የኢንፎርሜሽንና ኮሚኒኬሽንስ ዳይሬክተር አቶ ያዕቆብ ወልደ ሰማያት ማምሻውን በስልክ ለእስክንድር እንደነገሩት በተቃወሙና ተአቅቦ ድምፅ ባደረጉ የፓርላማ አባላት ቁጥር ላይ ግን ስህተት አለመፈጠሩን ዳይሬክተሩ አስረድተዋል። ቀደም ሲል በዘገባው እንደተመለከተው 88 የፓርላማ አባላት የአስቸኳይ ጊዜ አዋጁን መጽደቅ ተቃውመዋል። ሰባቱ ደግሞ ድምፃቸውን ሳይሰጡ ቀርተዋል። የፓርላማው የኮሚኒኬሽንስ ዳይሬክተር አቶ ያዕቆብ እንዳሉት በዛሬው ስብሰባ ላይ የተገኙት የፓርላማ አባላት ቁጥር 490 ነው። ድምፅ የሰጡት ቁጥር ይህንን ያህል የሚሆነው በዚህ መንገድ ሲሰላ ነው ባይ ናቸውም። ዛሬ በሕዝብ ተወካዮች ምክር ቤት የጸደቀው የአስቸኳይ ጊዜ አዋጅ አጸዳደቅ በሕገ መንግስቱ መሰረት ግድፈት አለበት ሲሉ ያነጋገርናቸው የፖለቲካ ፓርቲ አመራርና የሕግ ባለሙያ ገልጸዋል። በሀገሪቱ ህገ መንግስት ላይ አዋጁ በሁለት ሶስተኛ ድምፅ መጽደቅ እንዳለበት በግልጽ እንደሚያስቀምጥና ይህ ድምፅ ደግሞ አለመገኘቱን ነው የሚናገሩት። በሌላ በኩል በኦሮሚያ ክልል አንዳንድ ከተሞች ተቃውሞ መቀስቀሱና የሰው ህይወት መጥፋቱን ነዋሪዎች ተናግረዋል። በጉዳዩ ላይ ከመንግስት በኩል ምላሽ ለማግኘት የተደረገው ጥረት አልተሳካም። ጽዮን ግርማ ዝርዝሩን ይዛለች። የካቲት ዘጠኝ ቀን በሚኒስትሮች ምክር ቤት ጸድቆ ዛሬ ለአስቸኳይ ስብሰባ በተጠራው የህዝብ ተወካዮች ምክር ቤት አባላት ፊት መጽደቁ የተነገረው በአፈ ጉባኤ አቶ አባዱላ ገመዳ በኩል ነበር ከኢህአዴግ አራቱ አባል ድርጅቶችና ከሌሎች አጋር ድርጅቶች ሙሉ ለሙሉ የተመረጡበት አምስት መቶ አርባ ሰባት መቀመጫዎች ያሉት ምክር ቤቱ የሰጠውን ድምጽ በይፋ አስታውቀው በምክር ቤቱ ፊት ተናግረው ነበር። አቶ አባዱላ ገመዳ ከምክር ቤቱ አባላት በአጠቃላይ ስምንት አባላት በህይወት ያሌሉ በተለያየ ምክንያት ምክር ቤቱ ስራ ላይ በጠቅላላ ያልተገኘ የማይገኙ ቀንሶ የምክር ቤቱ አባላት አሁን ያሉት ማለትም በአጠቃላይ ያለ የምክር ቤት አባል አምስት መቶ ሰላሳ ዘጠኝ ነው። ከዚህ ከ539 በአዋጁ አዋጁ መሰረት ሁለት ሶስተኛው ሁለት ሶስተኛው 339 ነው። አሁን የተገኘው የድጋፍ ድምጽ 346፣ ተቃውሞ 88 ድምጽ ተአቅቦ ሰባት ነው። አዋጁ በሁለት ሶስተኛ ድምጽ ተደግፎ አልፏል። በእንግሊዝ ኬል ዩኒቨርሲቲ የህግ መምህር የሆኑት ዶክተር አወል አሎ የኢትዮጵያን ህገ መንግስት ጠቅሰው በተጠቀሰው ድምፅ አልጸደቀም፣ ውድቅ ነው ሲሉ መከራከሪያቸውን ያቀርባሉ። ፓርላማው አፈ ጉባኤ መጀመሪያ ሲናገሩ ድጋፍ የተሰጠው ድምፅ ሶስት መቶ አርባ ስድስት ነው ብለዋል። ሶስት መቶ አርባ ስድስት ከሆነ በህገ መንግስቱ ድንጋጌ መሰረት የአስቸኳይ ጊዜ አዋጁ አልጸደቀም ማለት ነው። አንቀጽ ዘጠና ሶስት በግልጽ የሚያስቀምጠው አስቸኳይ ጊዜ አዋጁ በሁለት ሶስተኛ የፓርላማ ድምፅ መጽደቅ አለበት ይላል። ሁለት ሶስተኛ ማለት ደግሞ ሶስት መቶ ስልሳ አምስት ድምፅ ማለት ነው ያሉ በስብሰባው ላይ የተገኙ የፓርላማ አባላት አይደለም በአጠቃላይ ካሉት የፓርላማ አባላት ነው የሚለው። ይሄ አንቀጽ ሀምሳ ዘጠኝ ንዑስ አንቀጽ አንድ ላይ የተቀመጠ ከምክር ቤቱ አሰራር ጋር በምን አይነት መልኩ ምክር ቤቱ ውሳኔ እንደሚወስድ የተቀመጠ ነገር አለ። ያ የሚለው ሀምሳ ዘጠኝ አንድ ላይ ምክር ቤቱ በስብሰባ ላይ ያሉና ድምፅ የሰጡ አብላጫ ድምፅ ይላል። ሌሎቹ ጉዳዮች የሚመለከት እዛው አንቀጽ ላይ ደግሞ ጉዳዩ በህገ መንግስቱ ለየት ባለ ሁኔታ ከተደነገገ ተፈጻሚነት የሚኖረው ያ ለየት ያለው ድንጋጌ ነው ይላል። ያ ለየት ያለ ድንጋጌ ማለት ደግሞ አንቀ ዘጠና ሶስት ነው። ዘጠና ሶስት አጠቃላይ ፓርላማውን ሁለት ሶስተኛ የሚጠይቃል። ሁለት ሶስተኛ ማለት ከአምስት መቶ አርባ ሰባት ሶስት መቶ ስልሳ አምስት ድምፅ ነው። ስለዚህ በሶስት መቶ ስልሳ አምስት ድምፅ ካልተደገፈ የአስቸኳይ ጊዜ አዋጁ ወዲያውን ውድቅ ይሆናል ይላል። እንግዲህ ከህገ መንግስት አንጻር እኔ ያለኝ ምልከታ ሶስት መቶ ስልሳ አምስት ድምፅ ካላገኘ የአስቸኳይ ጊዜ አዋጁ አሁኑ ሰዓት ማለትም ፓርላማው ድምፅ ከሰጠበት ጊዜ ጀምሮ ውድቅ ሆኗል ማለት። ዶክተር አወላሉ እንደሚሉት የሚኒስትሮች ምክር ቤት የጸደቀው የአስቸኳይ ጊዜ አዋጅ መንግስት ለሚያደርገው አፈና ህጋዊ ከለላ የሚሰጥ በመሆኑ ተቃውሞ ገጥሞታል ነው። ይህ ደግሞ በምክር ቤቱ አባላትም ጭምር የታየ ነው ብለውታል። ነገር ግን አፈጉባኤ ጉባኤ አቶ አባዱላ ገመዳ በአንደበታቸው ለህዝብ ተወካዮች ምክር ቤት የሰጡት ቁጥር የተሳሳተ እንደሆነ ማምሻውን ተገልጿል። የፓርላማው የኢንፎርሜሽን ኮሚኒኬሽን ዳይሬክተር አቶ ያዕቆብ ወልደ ሰማያት በስልክ ለባልደረባችን እስክንድር ፍሬው እንደገለጹት ከሆነ ለአዋጁ ድጋፍ የሰጡት ድምፅ ቁጥር ሶስት መቶ አርባ ስድስት ሳይሆን ሶስት መቶ ዘጠና አምስት ነው ብለዋል። በአምቦ ዩኒቨርሲቲ ወሊሶ ካምፓስ መምህር የሆኑት አቶ ስዩም ተሾመ ይህ ቁጥር ሆም ብሎ ማስተካከያ የተደረገበት ሊሆን ይችላል የሚል ጥርጣሬ ያላቸው አፈ ጉባኤው ወይም ደግሞ ከምክር ቤቱ አባላት በወጣውና በመንግስት መገናኛ ብዙሀን በቀረበው መረጃ መሰረት ሶስት መቶ አርባ ስድስት የምክር ቤት አባላት ደግፈውታል፣ ሰማንያ ስምንት ተቃውመውታል፣ ሰባት ይመስለኛል እነሱ ደግሞ ድምጸት አቅቦ አድርገዋል ይላል። በዚህ መሰረት የህዝብ ተወካዮች ምክር ቤት አምስት መቶ አርባ ሰባት መቀመጫዎች ነው ያሉት። ከዛ አንጻር ሲታይ ይህ አስቸኳይ ጊዜ አዋጅ በአንቀጽ ዘጠና ሶስት ንኡስ አንቀጽ ሁለት ላይ በተጠቀሰው መሰረት ተግባራዊ እንዲደረግ የግድ ሶስት መቶ ስልሳ አምስት ድምፅ ያስፈልገዋል። ሶስት መቶ ስልሳ አምስት ድምፅ ካላገ ካላገኘ በህገ መንግስቱ መሰረት የሁለት ሶስተኛ የምክር ቤት አልባ ድጋፍ አላገኘም። በመሆኑም በቀጥታ እዛው በፓርላማ ውስጥ ቁጥሩ ተቆጥሮ ለህዝብ ይፋ በተደረገው መሰረት ይሄ አስቸኳይ ጊዜ አዋጅ በህዝብ ተወካዮች ምክር ቤት ውድቅ ተደርጓል። ተግባራዊ ሊደረግ አይችልም ማለት ነው። ከዛ በኋላ የህዝብ ተወካዮች ምክር ቤትን ድምፅ የቆጥራት ስህተት ነው ወይም ደግሞ ሌላ በማለት በማስተካከል የሚደረገው ነገር እጅግ በጣም አሳፋሪ እና ህገ ወጥ ነው። የህዝብ ምርጫን እንደገና እንደ ማስተካከል ተደርጎ ሊወሰድ ይገባል። የኦፌኮ ምክትል ሊቀመንበር አቶ ሙላቱ ገመቹ በበኩላቸው በአዋጁ መጽደቅ ማዘናቸውን ገልጸው ቁጥሩን በተመለከተ ግን ሆን ተብሎ ካልሆነ ስህተቱ ሊፈጠር የሚገባ አይደለም ይላሉ። እንግዲህ እንዳጋጣሚ የሆነው እንደ ምርጫው ሊሆን ይችላል። ምርጫው ጊዜ እንደተፈለገው ነው እና እዛ ቁጭ ያለውን ህዝብ ቆጥሮ ይሄና ያለው ማለት እና መሳሳት እኔ ትልቅ ድፍረት እንዳለ ነው የማስበው። ለማንኛውም መቶ በመቶ ቢገኝም ይሄ አዋጅ የኢህአዴግ አባላት በሙሉ ደግፎት ቢያሳልፉትም ለእኛ ለህዝባችን ጠቃሚ አይደለም። በአሁኑ ጊዜ የመታወጁ ሌላ አገሪቷ ላይ ችግር እንዲፈጠር ሆን ተብሎ የታሰበ ነው የሚል ነው። እንድንታያለን። ይሄንን አዋጅ አስቸኳይ አዋጅ ሊያሳውጅ የሚችል ምንም ምክንያት የለም። የሚነሱ ነገሮች ሁሉ በመደበኛው ህግ ስነ ስርዓት ሊዳኝና ለመቆጣጠር የሚያስቸግር አይደለም የሚል ነው። ህዝብ እየተረጋጋ እየመጣ እንደገና እንዲባባስ ማድረግ እኔ ከአንድ ህዝብን ከሚያስተዳድር መንግስት የምንጠብቀው ጉዳይ አልነበረም እና እናዝናለን አሁን ከዛ ከአዋጁ ወዲህ ብዙ ሰው ሞቷል። ብዙ ሰው እንደተገደለ ነው በየአካባቢው ሪፖርት የሚደረግልን። በቀደም ደግሞ ይባስ ተብሎ እንዳውም በኮማንድ ፖስቱ ጽሕፈት ቤት የተሰጠው ትዕዛዝ ማንም መሳሪያ የያዘ መግደል እንደሚችል አይነት ነገር ነው። ይሄ አደገኛ ነው። ለአንድ ሀገር ህዝብ እንደዚህ አይነት መልዕክት ማስተላለፍ እኔ በእውነቱ አስቸጋሪ ነው። ጥይቱ የተገዛው በእኛው ሀብት ነው፣ በእኛው ገንዘብ ነው የሰለጠነው ወታደር እኛው ኢትዮጵያዊ ያንን ወንድሙን የሚገለው ያው ኢትዮጵያዊ ነው። እርስ በርሳችን በዚህ ስንተላለቅ ትልቅ ሐዘን ይሰማኛል። ዶክተር አወል አሎና አቶ ስዩም ተሾመ ሙሉ በሙሉ የኢህአዴግ አባላት አባል በሆኑበት ምክር ቤት ውስጥ የተቃውሞ ድምፅ መሰማቱ የዲሞክራሲ አሰራር ከስር ወደ ላይ ግፊት እያደረገ መሆኑን ማሳያ ነው ብለውታል። ይህንን የአስቸኳይ ጊዜ አዋጅ መጽደቅ በተመለከተ በአዲስ አበባ የሚገኘው የአሜሪካን ኤምባሲ መሰብሰብና ሀሳብን በመግለጽ መከልከልን ጨምሮ በመሰረታዊ መብቶች ላይ ክልከላ የጣለው የአስቸኳይ ጊዜ አዋጅ ለመደንገግ የኢትዮጵያ መንግስት በወሰደው ውሳኔ በብርቱ እንደማይስማማ አስታውቆ ነበር። ሁከትና የሰው ህይወት የጠፋባቸውን አጋጣሚዎች የምንረዳና የኢትዮጵያ መንግስትም ያሉትን ስጋቶች የምንጋራ ብንሆንም መልሱ ግን ነፃነትን ማሳነስ ሳይሆን ማብዛት እንደሆነ በብርቱ እናምናለን የሚል መግለጫን ማውጣቱ ይታወሳል። በተያያዘም የአለም አቀፉ የሰብአዊ መብቶች ተሟጋች ድርጅት አምነስቲ ኢንተርናሽናል ዛሬ የኢትዮጵያ ፓርላማ ያጸደቀውን የአስቸኳይ ጊዜ አዋጅ ተከትሎ ባወጣው መግለጫ አሳዛኝና ኃላፊነት የጎደለው ብሎታል። መግለጫው አክሎም የኢትዮጵያ ምክር ቤት አባላት የህዝቦችን ቅሬታዎች ከማዳመጥ ይልቅ መሰረታዊ መብቶቻቸውን መገደቡን መርጠዋል ብሏል። የፖለቲካ ውጥረቱና ተቃውሞ ባየለበት በአሁኑ ወሳኝ ወቅት ለኢትዮጵያ የሚያስፈልገው ሰብአዊ መብቶችን ማክበር ነው ሲልም አምነስቲ አያይዞ አስገንዝቧል። በሌላ በኩል በኦሮሚያ ክልል አንዳንድ ከተሞች ዛሬ ተቃውሞ እንደነበር ለአፋን ኦሮሞ ዝግጅት ባልደረቦቻችን ነዋሪዎችን ጠቅሰው ዘገባ አቅርበዋል። በተለይ በመንዲ ከተማ የሰው ህይወት መጥፋቱን ነዋሪዎች ለአፋን ኦሮሞ ዝግጅት ክፍል ተናግረዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። አመሰግናለሁ ጽዮን ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባዎች ነበር። የትንታኔው መጽሔት ይቀጥላል። ሶማሊያ ውስጥ ያለውን የአፍሪቃ ህብረት ሰላም አስከባሪ ጦር የመሰረቱ አገሮች በችግር የተጠመደችውን ሀገር ደህንነት ለማረጋገጥ ዩጋንዳ ካምፓላ ላይ ስብሰባ ተቀምጠዋል። አሚሶም ሶማሊያ ውስጥ መረጋጋትን እንዳመጣ ቢነገርም ተፈላጊው የገንዘብ እርዳታና በቂ ወታደራዊ አስተዋጽኦ የተፈለገውን ያህል ባለመሳካቱ አማጺው ቡድን አልሸባብ የደቀነውን አደጋ ለመቅረፍ ብዙ ስራ ይቀራል ተብሏል። ሀሊማ አቱማኒ ከካምፓላ የዘገበችውን አዲሱ አበባ ያቀርባል። ባለፉት ጥቂት ዓመታት አሚሶም አልሻባብን ከተወሰኑ ዋና ዋና ከተማዎች አስወጥቶ ነበር። የሶማሊያ ፌዴራላዊ መንግሥትም አገሪቱን ወደ መረጋጋት ሊያደርሱ የሚችሉ እርምጃዎችን እንደ ወሰደ አይዘነጋም። የውጭ አገሮች አጋርነት እንዳለ ሆኖ የሶማሊያ ደህንነትም ተጠናክሮ የአገሪቱ የፖለቲካ መሪዎች እንደ አውሮፓ አቆጣጠር በመጪው 2020 ዓ ም አገር አቀፍ ምርጫ ለማካሄድ እያቀዱ ናቸው። ይሁንና እነዚህ የተገኙ ውጤቶች በበቂ ወታደራዊ ኃይል ባለመደገፋቸውና አስፈላጊው የገንዘብ ድጎማን ባለመኖሩ አልሻባብን ለአንዴና ለመጨረሻ ጊዜ ለማስወገድ የተያዘውን ጥረት ጎድቶታል። አምስቱ የአሚሶም አባል አገሮች በዚህ ዓመት ሶማሊያ የሚገኘውን የወታደሮቻቸውን ቁጥር ለመቀነስና በ2020 ዓ.ም ደግሞ መጨረሻው ላይ ማለት ነው ሁሉንም ለማስወጣት እያቀዱ ናቸው። የኡጋንዳ የውጭ ጉዳይ ሚኒስትር ሳም ኩቴሳ የሶማሊያ መንግሥት ለሕዝቡ ደህንነት የሚያደርገውን ጥበቃ ማጠናከር እንደሚኖርበት ያስገነዝባሉ። አሚሶም ወታደሮቹን ለመቀነስ ያወጣው ዕቅድ የሶማሊያ መንግሥት የሀገሩን ደህንነት ለመጠበቅ ካለው ጥረት ጋር ሊቀናጅ ይገባዋል። ይህን አካሄድ በጥንቃቄ አለማካሄድ አካሄድ ቀደም ሲል የተገኙ የፖለቲካና የሴኪሪቲ ድሎችን ውድቅ ያደርጋል። ካምፓላ ላይ የተሰበሰቡት ሚኒስትሮችና የመከላከያ ባለሥልጣናት እንዳሳሰቡት የሶማሊያ መንግሥት የጎሳዎችን የእርስ በርስ ውጥረቶችና በሶማሌላንድና በፑንትላንድ መካከል ያለውን ግጭት ጨምሮ አገሪቱ ውስጥ የተነሱ ውዝግቦችን ማርገብ ይጠበቅበታል። አሚሶም እነዚህን ችግሮች ለማስወገድ የተልእኮ ዓላማ አይፈቅድለትም። ይሁንና ደግሞ ሶማሊያ ውስጥ በአንጻራዊ ደረጃም እንኳ የተገኙ ድሎችን ማደናቀፋቸው አይካድም። ወታደራዊ አስተዋጽኦ የሚያደርጉ የአሚሶም አባል አገሮች በተጨማሪም እንደ የዓለም ባንክና የአፍሪካ ልማት ባንክ የመሰሉ ዋና ዋናዎቹ የገንዘብ ደጓሚ ተቋማት ድጋፋቸው ሊቀጥል እንደሚገባ ያሳስባሉ። ስማኤል ቸርጎዌ የአፍሪቃ ኅብረት የሰላምና የደህንነት ኮሚሽነር ናቸው። የኃይል ምንጭ አቅርቦት መቀነስ በአልሻባብ ላይ የሚካሄደውን ውጊያ ያዳክማል ይላሉ። አሚሶም ዘመቻውን ውጤታማ በሆነ መልኩ ሊቀጥል ይገባል። እኛ የምናካሄደው ዘመቻ የአልሻባብን አቅም ማዳከም እንደመሆኑ ሂደቱም በማጥቃት ላይ ማትኮር ይኖርበታል። የአሚሶም ጉባኤ የተጀመረው ዛሬ አርብ መሆኑም ታውቋል። አድማጮች ለምሽቱ ያሰናዳናቸውን ዘገባዎች በዚሁ የዜና መጽሄቱ ማለቴ ነው አጠናቀናል። በኢትዮጵያ ሰዓት አቆጣጠር አሁን ሶስት ሰዓት ከ ሀያ ለመሆን ጥቂት ይቀረዋል። ይቅርታ፣ ከ38 ደቂቃ ነው። ዝግጅታችን ይቀጥላል። አብራችሁን ቆዩ። ማስታወቂያ ሳይፎን ከቪኦኤ በነጻ ሳይፎን ከቪኦኤ በነጻ ሳይፎን ፒ ኤስ አይ ፒ ኤች ኦ ኤን ተብሎ ነው የሚጻፈው። ሳይፎን በነጻ እንድትጠቀሙበት በአሜሪካ ድምፅ ቀርቦላችኋል። የቪኦኤን ሳይፎን አገልግሎት በመጠቀም ያለማስታወቂያ ጋጋታና ያላንዳች የፍጥነት ገደብ ኢንተርኔት ላይ ያለ ማንኛውንም መረጃና አገልግሎት ያገኛሉ። ኢንተርኔት ላይ ያለ ማንኛውንም መረጃና አገልግሎት ያገኙ። የቪኦኤ ሳይፎን የሚገኝበት መንገድ እንዲህ ነው። በቅድሚያ ከአንድሮይድ ስልኮ ለመልካም ዜና አት ሳይፎን ስሪ ዶት ኮም ኢሜል ያድርጉ። ለመልካም ዜና አት ሳይፎን ስሪ ዶት ኮም ኢሜል ያድርጉ። ሲጻፍ እንደዚህ ነው መልካም ዜና አንድ ቃል ነው ኤም ኢ ኤል k ኤ ኤም z ኢ ኤን ኤ አት ፒ ኤስ አይ ፒ ች ኦ ኤን 3 ኮም ኤም ኢ ኤል k ኤ ኤም ዚ ኢ ኤን ኤ አት ሳይፎን ሶስት ቁጥር አለው ሳይፎን3 ዶት ኮም ኢሜይል ይላኩ። ከዚያም ሳይፎን አንድሮይድ ዳት ኤፒኬ የሚል ፋይል አባሪ ወይም አታች የተደረገበት ኢሜይል ይደርሶታል። የደረሰዎትን ሳይፎን አንድሮይድ ኤፒኬ ፋይል ያውርዱትና ወይም ዳውንሎድ ያድርጉና ወደ አንድሮይድ ስልኮ ይጫኑት ወይንም ኢንስቶል ያድርጉት። ከዚያም ከዚያም ቢሹ ወደ ቪኦኤ አምሐሪክ ወይም ቪኦኤ አማርኛ ወይም ቢሹ ወይም ቢሹ ማንኛውንም ሌላ የሚፈልጉትን ማኅበራዊ ሚዲያ ወይም ዌብሳይት ገብተው እንዳሻው ይቅዘፉበት። ሳይፎን ከቪኦኤ በነጻ ሳይፎን ከቪኦኤ በነጻ። አድማጮች በ19 ና በ25 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ምሽት መደበኛ ስርጭት እስከ አራት ሰዓት ይቀጥላል። አሁን አፍሪካ በጋዜጦች አዘጋጅና አቅራቢ አዳነች ፍስሐዬ። አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮጵያና ግብፅ በህዳሴ ግድብ ግንባታ ላይ ቢጨቃጨቁም ቀውስ ደረጃ ላይ እንዳልደረሰ የግብፁ መሪ ተናገሩ። አዲሱ የደቡብ አፍሪካ ፕሬዝደንት ደጋፊዎችንና ተቀናቃኞችን ያቀፈ ካቢኔ መሰረቱ የሚሉት ርዕሶች ነው። በዛሬው አፍሪቃ በጋዜጦች ቅንብራችን የምንመለከተው የቢቢሲ ኒውስ ማለትም የብሪታንያ ዜና ስርጭት ኮርፖሬሽን ድረገጽ ግብፅን ስላላስደሰተው የታላቁ የህዳሴ ግድብ ግንባታ ጉዳይ ዘገባ አውጥቷል። ግብፅ የብሪታንያ ቅኝ ገዢዎች ባወጡላት ሕግ መሠረትና ከዛም በፊት ለብዙ ሺህ ዓመታት በናይል ማለት በአባይ ወንዝ ላይ የፖለቲካ ተጽዕኖ ስታሳድር ቆይታለች። አሁን ግን ኢትዮጵያ ታላቁን የህዳሴ ግድብ ለመገንባት የወሰደችው ውሳኔ ይህን ሁሉ ቀይረዋል፣ ይላል የቢቢሲው ድረ ገጽ። በ30 ዓመታት ውስጥ የሕዝባቸው ብዛት እጥፍ ከሚጨምረው የአፍሪካ ሀገሮች የህዝቡ ብዛት ለሚያስከትለው ሁኔታ እቅድ አውጥተው እየተዘጋጁ ያሉት ጥቂት ናቸው። ኢትዮጵያ ግን ብዙ የፖለቲካ ተግዳሮቶች የተደቀኑባትና ውስን ነጻነት ያላት ሀገር ብትሆንም አገሪቱ ራሷን ወደ መካከለኛ ገቢ ከፍ ለማድረግ በምታደርገው ጥረት ብዙ የኢንዱስትሪ ፓርኮች መስርታለች። ለዚህ ሁሉ ታዲያ ጠንካራ የኤሌክትሪክ ኃይል ያስፈልጋታል። ከአፍሪካ ትልቁ የመብራት ኃይል አመንጪ ጣቢያና በዓለም ደረጃ ካሉት ግዙፍ ግድቦች አንዱ የሚሆነው ታላቁ የህዳሴ ግድብ ታዲያ ይህን ነው የሚያደርገው። ግብፅ ግን ኢትዮጵያ የአባይ ወንዝ ውሃ ፍሰትን ልትቆጣጠር ትችላለች የሚል ስጋት አሳድሮባታል ሲል የቢቢሲ ኒውስ ድረገጽ ዘግቧል። የኢትዮጵያ የውሃ የመስኖና የኤሌክትሪክ ኃይል ሚኒስትር ስለሺ በቀለ ጉዳዩ ለእኛ የውሃውን ፍሰት የመቆጣጠር ሳይሆን ራሳችንን በኤነርጂ ልማት በኩል ለማሳደግ ነው፣ ለግርጌ ተፋሰስ ሀገሮችም ብዙ ጥቅም ያስገኛል ሲሉ የማረጋጋት ምላሽ ሰጥተዋል። ሱዳን በበኩሏ አቅፋ ተቀብለዋለች። ታላቁ የህዳሴ ግድብ ከሱዳን ድንበር ጥቂት ኪሎ ሜትር ነው ርቆ የሚገኘው። የኤሌክትሪክ ኃይሉ ምንጭ ሥራ ጀምሮላት ብዙ በማያስወጣት የታዳሽ ኤነርጂ በመስመሮቿ እስኪፈሱላት ድረስ ነው የምጠብቀው ይላል ዘገባው። ለሱዳን ድንቅ ነው ብለዋል የእርሻና የመስኖ ውጥን ባለቤት የሆነው ዳል ቡድን ኃላፊ ኦሳማ ዳውድ አብዱላጢፍ። ለሱዳን ከዚህ የተሻለ ነገር የለም። ኤኔርጂው ከመደበኛ የውሃ ፍሰት መጠን ጋር ሲደመር በረከት ነው ሲሉም አክለዋል። ኢትዮጵያ ለመጀመሪያ ጊዜ በራስጌነት ባላት አቀማመጥ የናይል ውሃ ፍሰትን በዚህም ሆነ በዚያ ልትቆጣጠር የምትችልበትና በራሷ ወጪ ግድብ ለመገንባት ባላት ብቃት ምክንያት የኢኮኖሚ ኃይል ለመሆን ችላለች። ብለዋል ጀርመን የሚሰሩ ግብፃዊ ምሁር ራውያ ታውፊክ። የግብፅ የውሃና የመስኖ ሚኒስትር መሐመድ አብዱል አቲ በበኩላቸው እጅግ ተቆጥተዋል። አንድ ሚሊዮን የሚሆን ህዝብ ኃላፊነት አለብን። ወደ ግብፅ የሚፈሰው ውሃ መጠን በሁለት ከመቶ ቢቀንስ ሁለት መቶ ሺህ ኤክር የሚሆን መሬት ይጠፋል። አንድ ኤክር መሬት ቢያንስ አንድ ቤተሰብ ይቀልባል። የግብፅ የቤተሰብ አባላት በአማካይ አምስት በመሆናቸው አንድ ሚሊዮን የሚሆኑ ሰዎች ስራ አጦች ይሆናሉ ማለት ነው። ስለሆነም የዓለም አቀፍ ጸጥታ ጉዳይ ነው ማለታቸውን የቢቢሲ ኒውስ ድረገጽ ጠቅሷል። የምጸቱ ምጸት ግን እንደ ኤውሮፓን አቆጣጠር በ1960ዎቹ ዓመታት ግብፅ የአስዋን ግድብ ስትገነባ የሚያኮራ ብሔራዊ ስኬት ተደርጎ ነበር የታየው። ኢትዮጵያም የሕዳሴ ግድብ ግንባታን እንደዛ ነው የሚታየው ሲል የቢቢሲ ኒውስ ድረ ገጽ ላይ የወጣው ጽሁፍ ጠቅሷል። የኒውዮርክ ታይምስ ጋዜጣ ደግሞ አዲሱ የደቡብ አፍሪካ ፕሬዝደንት ተባባሪዎቻቸውንና ተቀናቃኞቻቸውን ለካቢኔ አባልነት መሰየማቸውን ፕሬዚደንት ሲሪል ራማፎሳ ካቢኔ መመስረታቸውን ያስታወቁት ባለፈው ሰኞ ሲሆን ከፍተኛ አክብሮት የሚሰጣቸውን ሰዎች ለቁልፍ ቦታዎች እንደ ሾሙ ታውቋል። በምክትል ፕሬዚዳንትነት የሾሟቸው ግን የአስተዳደር ብቃት ያላሳዩ ሰው ናቸው ይላል ድረገጹ። አዲሱ የደቡብ አፍሪቃ ፕሬዚደንት ካቢኔውን የመሰረቱት ቃለ መሐላ ከፈጸሙ 11 ቀናት በኋላ ነው። በቅሌት ተተብትበው የነበሩት የቀድሞው ፕሬዚደንት ጃኮብ ዙማ አንዳንድ ደጋፊዎችንም በነበሩበት ስልጣን እንዲቆዩ አድርገዋል። ይህም በገዢው የአፍሪቃ ብሔራዊ ኮንግረስ ውስጥ ያሉትን ተፎካካሪ ወገኖች መሃል ሚዛን ለመጠበቅ ሲሉ የወሰዱት እርምጃ ተደርጎ ታይቷል። ራማፎሳ ቅድሚያ የሚሰጡት ለመልካም አስተዳደር መሆኑንም አስታውቀዋል። የቀድሞ ፕሬዚደንት ጃኮብ ዙማ ከገንዘብ ሚኒስትርነት ሥልጣናቸው አባሯቸው የነበሩት በሕዝብ የሚከበሩት ነሃልና ኔኔ አዲሱ ፕሬዝደንት መልሰው ሾሟቸዋል። ከቀድሞው ፕሬዚደንት ጋር ይጋጩ የነበሩት ሌላ ተወዳጅ የሆኑት ፕራቨን ጎርዳን የሕዝባዊ ንግድ ተቋማት ሚኒስትር ሆኗል። ይህ የሚኒስትር መስሪያ ቤት በዘጠኝ ዓመታቱ የዙማ አስተዳደር ወቅት የሙስና መስፋፋት ምንጭ ሆኖ መቆየቱን የኒውዮርክ ታይምስ ጋዜጣ ድረ ገጽ አውስቷል። እነዚህን ለውጦች የማደርገው ቀጣይነትና መረጋጋት ከመታደስ ከኢኮኖሚ ማገገም እንዲሁም ከሁለንተናዊ ለውጥ አስፈላጊነት ጋር ያለው ሚዛን መጠበቅ እንደሚያስፈልግ በመገንዘብ ነው ብለዋል። አዲሱ ፕሬዝዳንት ሚስተር ራማፎሳ በዙማ አስተዳደር ወቅት የካቢኔ አባላት የነበሩ አንዳንዶቹ ከሙስና ጋር የተያያዙና የአስተዳደር ጉለት ያሳዩ የሚባሉ የተወሰኑ ሰዎችን በሥልጣኖቻቸው እንዲቀጥሉ መልሰው ሾመዋል። በተጨማሪም አዲሱ ፕሬዝደንት የኢምፑማላንጋ ክፍለ ሀገር ጠቅላይ ሚኒስተር የነበሩት ዴቪድ ማፑዛ የተባሉ የረጅም ጊዜ የዙማ ደጋፊ በምክትል ፕሬዝዳንትነት ሾመዋል። ስቲቨን ፍሬድማን የተባሉ በጆሃንስበርግ ዩኒቨርሲቲ የሚሰሩ የፖለቲካ ተንታኝ እንደሚሉት ማቡዛ በመጨረሻ አቋማቸውን ለውጠው ራማፎሳ እንዲመረጡ በማድረግ ወሳኝ ሚና ተጫውተዋል። ነገር ግን ማቡዛ ረግጠው በመግዛት የሚታወቁና የሚያስተዳድሩት ክፍለ ሀገር የፖለቲካ ግድያ ማዕከል ተደርጎ እንደሚታይ ተንታኙ መግለጻቸውን ኒውዮርክ ታይምስ ጋዜጣ ድረገጽ ጠቅሷል። እንዲህ አይነቱን ሰው ለሀገሪቱ ፕሬዝዳንትነት መሸጋገሪያ ሊሆን በሚችለው ቦታ ላይ መሰየሙ ራማፎሳ ሙስናን ለማጥፋት የገቡትን ቃል አጠራጣሪ እንዲሆን ያደርጋል ሲሉ ተንታኙ እንደሚተቹ የኒውዮርክ ታይምስ ጋዜጣ ድረገጽ ላይ የወጣው ዘገባ አስነብቧል። አድማጮች የዛሬው የአፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩ ነው። ወደ ተከታዩ የምሽቱ ርዕሳችን እናልፋለን። እሰጥ አገባ እሰጥ አገባ በአዲስ አበባና በዩናይትድ ስቴትስ ቴክሳስ ኦስተን ከተማ በሚገኝ በሁለት ጋዜጠኞች መካከል የተጀመረ ክርክር በዛሬው ዕለት እውን ወደሆነ ወደ አንድ አዲስ ክስተት የሚወስድ ነው። የኢትዮጵያ ፓርላማ የአስቸኳይ ጊዜ አዋጁ ዛሬ መጽደቁን አስታውቋል። ለመሆኑ ይህ ውሳኔ ሀገሪቱ ባለችበትም ሆነ በምትሄድበት አቅጣጫ ላይ ምን ዓይነት አንድምታ ይኖረው ይሆን? የዋዜማ የኢንተርኔት ሬዲዮ አዘጋጁ አርጋዋሽኔ እና የሆነ አፌርስ የኢንተርኔት አንድ አዘጋጁ ዳንኤል ብርሃኔ ይከራከሩበታል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ። ዳንኤል ብርሃኔ ከአዲስ አበባ፣ አርጋዋሽኔ ከዚህ ከዩናይት ስቴትስ ለሰጥ አገባ ዳግም ተመልሳችኋል። ትኩስ የዜና ርዕሶችን ተከታትሎ እጅ በእጅ የክርክር ሂደት የሚያስተናግደው ሰጥ አገባ ዛሬ ምናልባትም ከጥቂት ሰዓታት በፊት ወደ ተወሰነ ጉዳይ ይወስደናል። በቅርቡ የሚኒስትሮች ምክር ቤት ይፋ አድርጎት የነበረው የአስቸኳይ ጊዜ አዋጅ በአነስተኛ ድምፅ ብልጫ ዛሬ በፓርላማ መጽደቁ ነው የተነገረው። እስኪ ዜናውን ከሰማችሁበት እንንደርደር። ከአዲስ አበባ ልጀምርና ዳንኤል፣ ይህ የአስቸኳይ ጊዜ አዋጅ አሁን ባለው ሁኔታ ሲጸድቅ ምን አይነት አንድምታ አለው የአስቸኳይ ጊዜ አዋጁ ከመጽደቁም በላይ የጸደቀበት ሁኔታ ማለትም ባለፉት ሁለት ቀናት ከፓርላማ አባላት ጋር ውይይቶች ነበሩ። ስላሳጸሙ ውይይቶች አድርገዋል። በዚህ ጊዜስ ምንድን ነው የሚሰራው የሚለውንም የአራቱ ፓርቲ ሊቀመንበሮች ተገኝተው፣ ስለዚህ ከዛ አንጻር ዝም ብሎ ኖርማሊ አንድ እንደሚጸድቅ አስቸኳይ ጊዜ አዋጅ እንዳለፈው ጊዜም ሳይሆን ካለፈው ጊዜ በተሻለ የሚሰሩበትና ሲሪየስ ሊሚወስዱት ጊዜውን የሚጠቀሙበት አድርጌ ነው እንዳስብ ያደረግኝና ዞሮ ዞሮ የተሻለ ነገር ሊኖር ይችላል። ነገሮች ሊስተካከሉ ይችላሉ መረጋጋት ሊመጣ ይችላል የሚል ተስፋ ፈጥሮብኛል። አርጋው ዳንኤል ተስፋ አሳድሮብኛል፣ የመረጋጋትና የተሻለ ሁኔታ ይፈጠራል ነው የሚለው። አንተስ ምን አንድምታ አለው ትላለህ የውሳኔ ይህ ህግ? እኔ በተቃራኒው ነው ያሳደረብኝ ስሜት። የአስቸኳይ ጊዜ አዋጁ መጽደቅ የሚያስገርም ነገር ባይሆንም፣ ምክንያቱም አንድ መቶ ፐርሰንት በገዥው ፓርቲና አጋሩ በተያዘው ፓርላማ ውስጥ ይህ አዋጅ አይጸድቅም ብሎ መጠበቅ የዋህነት ነው። እንደውም የተወሰኑ ሰዎች ድምጽ በመንፈግና በመቃወም ተቃውሟቸውን ለማሰማት መሞከራቸው የተለየው ነገር እሱ ነው። ከዛ ባሻገር ግን የማይጠበቅ አልነበረም። አጠቃላይ ሀገሪቱ ካለችበት ችግር አንጻር ስመለከተው፣ ግን የአስቸኳይ ጊዜ አዋጁ የበለጠ ፍርሃትን የሚያመጣ የበለጠ ስጋትንም አብሎ ነው የሚታየኝ እና ለችግሩ ሁለት እርስ በርሳቸው መታየት የማይችሉ ሀሳቦች የተጋፈጥን ይመስላል። በአንድ በኩል ተስፋ አሳድሮብኛል ይላል ዳንኤል፣ ስጋት እንዳሳደረብን የገለጽከው አርጋውና ዳንኤል። እስኪ የአርጋውን ስጋት አሁን ካለው ሁኔታ ወደ ተሻለ አዝማሚያ የሚያመጣ ሳይሆን ይልቁንም ወደ ባሰ ሁኔታ ይወስድናል ነው ስጋቱ። የአርጋውን ስጋቶች እጋራቸዋለሁ። በዋናነት የሚጋራቸው ስጋቶች ሁለት ናቸው። አንደኛ፣ የጸጥታ ሀይሉ በየቦታው የሚመደበው የጸጥታ ሀይል ኃይልን አላግባብ ሊጠቀም ይችላል። የሰዎችን መብት ሊጋፋ ይችላል። ይህ አንድ ስጋት ነው። ሁለተኛ ሌላ ማለት የመፍትሄው አካል ሳይሆን ይቀራል ዝም ብሎ የባከነ አስቸኳይ ጊዜ አዋጅ ሊሆን ይችላል የሚል እነዚህ ሁለት ስጋቶች ይጋራቸዋለሁ። እነዚህን ሁለት ስጋቶች ቅድም እንዳልኩት ትናንትናና ከትናንት ወዲያ በነበረ ውይይት ያው ዛሬም እንደገና ተወያይተዋል። ኦፊሻሊ ግን ትናንትና ከትናንት ወዲያ በፓርቲ ድርጅታዊ ስብሰባ ማድረግ እነዚህ ነገሮች አንስተው በዝርዝር ተወያይተውባቸዋል። ስለዚህ ከዛ አንፃር ኮማንድ ፖስቱም እነዚህ ነገሮች ታሳቢ አድርጎ ነው መንቀሳቀስ የሚችለው። ምክንያቱም የዛሬ ስድስት ወርም ለፓርላማው ሲያቀርብ ተማሳይ ክርክር እንደሚገጥመው ያውቃል። ዝም ብሎ እንደ ከዚህ በፊቱ ብላንክ ቼክ ማለት ዝም ብሎ ነጻ መብት አይደለም የተሰጠው። ሰፋ ካለ ውይይትና ክርክር በኋላ ነው ማለት በደንብ ሲሪየስሊ ነው የተወሰዱት እነዚህ ነጥቦች። ዝም ብሎ ችላ ሊባሉ የሚችሉ አይደሉም። ስለዚህ እነዛ ሁለቱ ናቸው። እነዛ ምጋራቸውን ስጋቶች የጸጥታ ኃይሎ ይህን አቢውዝ እንዳያደረገው አላግባብ እንዳይጠቀምበት፣ እንደዚሁም የአስቸኳይ ጊዜ አዋጁ የመፍትሄ አካል ሳይሆን እንዳይቀር እንደዚህ እንዳይባክን፣ እነዚህ ሁለቱ ስጋቶች ይቃልላሉ ወይም ደግሞ በተሻለ ሁኔታ እያዛሉ ብዬ ተስፋ እንዲህ ያደረገኝ ያ ነው። ይሄ እንዳለ ሆኖ አንድ ሌላ ብዙ ጊዜ የሚነሳ ነገር ምንድን ነው ያለው፣ በዚህ የአስቸኳይ ጊዜ አዋጁ መሰረት ሕግና ስርዓትን ለማስከበር የሚደረግን እንቅስቃሴ የሚቃወም ኃይል ይኖራል። ከዛ ከሚቃወም ኃይል ጋር በሚፈጠር ግጭት ምክንያት ቀውስ ይፈጠራል የሚል ስጋት አለ። ይሄ እንደዚህ አይነት ችግርን ያው ከወዲሁ ተጋፍ ትፈታዋለህ እንጂ ዞሮ ዞሮ ለዛሬ ስድስት ወርም ለዛሬ አመትም ብታቆየው ምንድን ነው ፋይዳው? ሶ ያ ሌጂትሜት ያሳስባል። ሰዎች እንዲጎዱ አንፈልግም። ሀገሪቱ ውስጥ ትርምስ ባይፈጠር ምንም ይሄ ሁላችን ፍላጎት ነው። እኔም አድርጋም ሁላችን ሸር የምናደረገው ኮንሰርን አሳስበናል። ነገር ግን ምንድን ነው ማለት እኔ ሌላ አማራጭ አይታየኝም። ህግና ስርዓት እንዳይከበር የሚፈልግ ወይ ሌላ ትርምስ ፈጥራለሁ የሚል ያው ፌስቡክ ላይም የነበሩ ዛቻዎችን እያየናቸው ያለ ነው ኢቭን፣ እገሌ የሚባለው ህዝብ አለ ቀለት ነው፣ የአስቸኳይ ጊዜ አዋጅ ከጸደቀ ብሎ አይተናል። እስኪ ከዛ በመለስ ያሉ ነጥቦች እናንሳ። መንግስት ተጋፍጦ ተጋፍጦት እንደሚሆን ይሆናል እንጂ ዳንኤል ቅብብላችሁ እንዲኖር ነው። ሌሎች ድምጾችን እናመጣለን። ተሰሚነት ያላቸው ግለሰቦች ብቻ ሳይሆን ተቋማትና የኢትዮጵያ አጋር አገሮች የሰጧቸውን ምላሾች ከመጽደቁም በፊት ያሳሰቡባቸውን እንመለከታለን። ከዚያ በፊት ግን የአርጋውን ድምፅ እናስቀድም። አርጋው ዳንኤል በተናገራቸው ላይ አዎ እንግዲህ ይሄ የሰላም ማስከበር እና ማረጋጋት የሚል ኮንቴክስት ሁሉ ጊዜም በዛ ድባብ ውስጥ የሚመጣ ነገር የመፍትሄው አካል አይደለም። ይህንን የአስቸኳይ ጊዜ አዋጅ ለውይይትም በማቅረብ ይሁን በማጽደቅ እያሳየን አንድ ነገር ቢኖር ለድርድር ወይንም ሌሎችን አሳታፊ ለሆነ መፍትሄ በሩ ዝግ ነው ነው መልሱ ባጭሩ። ሁለት ዘርፍ ያላቸው ችግሮች ገጥመውታል። አንደኛው በራሱ በፓርቲ ውስጥ የተፈጠሩ አለመግባባቶች እና ክፍፍሎች ሲሆኑ ሌላኛው ደግሞ በሀገር አቀፍ ደረጃ የመገለል እና የሀገሪቱ የዕለት ተዕለት ነገር ውስጥ አለመሳተፍ ችግር ወይም የሀገር ባለቤትነት ጥያቄ የሚያቀርቡ ሌሎች የፖለቲካ አካላት አሉ። ስለዚህ ከነዛ ጋር ተቀምጦ እንዲነጋገር የሚጠይቅ ነው እና ሁለቱንም በር ለመዝጋት የተሞከረው የጸጥታ እና የወታደራዊ እርምጃ በመውሰድ ነው። ይህ እግረ መንገዱንም የሚያሳየን ሀገሪቱን የበለጠ ጠንከር ባለ ማዕከላዊነትን መሰረት ባደረገና ወታደራዊ ይባል በሚችል መንገድ ለመምራት ያለውን ፍላጎት ነው እና የሚቀጥለውንም መንገድ ያመላክተናል። ይሄ ሁሉ አደጋ ይታየኛል እኔ ከፊት ለፊት እየመጣ ነው። ነገ ረብሻ ይነሳል፣ ሰዎች ይገደላሉ፣ ሌሎች ሌሎች ነገሮች ይሆናሉ እና ወደ ጥሩ መንገድ እየሄድን አደለም፣ ወደ ተሳሳተ መንገድ እየሄድን ነው። ድንገትም ነገር ከነጎዲያ ደግሞ ኢህአዴግ ተገዶ ይህንን ነገር ሊያነሳው ሁሉ ይችላል ያን ጊዜ ደግሞ የበለጠ ሌላ ኪሳራ ነው የሚሆነው። እና በነዚህ በተለያዩ ዘርፎች ነው እኔ እየታየኝ ያለው እና ምንም አይነት በጎ ነገር ከውስጥ የሚታየኝ ነገር የለም። መልካም። ዳንኤል ወደ አንተ ልመለስ። ቀደም ብዬ እንደ ጠቆምኩት የተለያዩ ክፍሎች ገና በወጣ ሰዓታት ውስጥ ድምጻቸውን እያሰምነው ከመውጣቱም አስቀድሞ በተደጋጋሚ የተባሉ ነገሮች አሉ። የቅርቡን የኢትዮጵያን ትልቅ አጋር አገር ዩናይት ስቴትስን እንውሰድና ከፍተኛ እርዳታ የምትሰጠው አገር ያሳሰባት መሆኑን የዩናይት ስቴትስ ምክር ቤት የጊዜ ገደብ ሰጥቶ ሁኔታዎች የሚሻሻሉበትን የታሰሩ ሰዎችን በመልቀቅ የተጀመረው በእርግጥም የተሻለ የፖለቲካ አየር በአገሪቱ እንዲናኝ ለሕዝብ ጥያቄ ሁነኛ እርምጃዎች እንዲወሰዱ የሚል ግፊት ሲያደርግ ቆይቶ ነበር። በትላንትናው ዕለት ለኢትዮጵያ ፓርላማ ግልጽ ደብዳቤ የጻፈው አምነስቲ ኢንተርናሽናል አሳዛኝና ኃላፊነት የጎደለው ብሎታል ዛሬ የጸደቀውን ህግ መግለጫው አክሎም፣ የኢትዮጵያ ምክር ቤት አባላት የህዝቦችን ቅሬታዎች ከማዳመጥ ይልቅ መሰረታዊ መብቶችን መገደቡን መረጡ ነው ያለው። ከፍተኛ ትችትም ነው። በእርግጥም አስቸኳይ ጊዜ አዋጅ የዜጎችን ህገ መንግስታዊ መብት መግፈፍ ከመሆኑ አንጻር ያረጋጋል የሚለው ያለፈው የቀደመው አስቸኳይ ጊዜ አዋጅ የፈየደው ነገር ባልተመዘነበት ለምን ይፈለጋል? እንደዚህ አድርገን ነው አሁን ምንድን ነው ለምሳሌ ከእንግሊዝና ከአውሮፓ ህብረት የእነሱን ለምሳሌ መግለጫ ስናይ የተጀመሩት የሪፎርም የማሻሻል የፖለቲካ ማሻሻል ሂደቶች የሚቀለብስ ወይም የሚያቆም እንዳይሆን አፈጻጸሙን በጥንቃቄ ይደረግ የሚል አይነት ሀሳቦችን ያቀረቡት እኔ የሚስማማበት ኖርማል የሆነ ማለት ነው። የአሜሪካው ትንሽ ሎጂካልም አይደለም። ምክንያቱም ኤምባሲ ሰራተኞችን ጠቅላይ ሚኒስትሩ ስልጣን ቤት መልቀቂያ ማስገባታቸው የተነገረበት ቀን የአሜሪካ ኤምባሲ የኤምባሲን ሰራተኞች ከአዲስ አበባ ውጭ እንዳትንቀሳቀሱ ሁሉ ብሎ ነው ማስጠንቀቂያ የላከው። እንደዛ አይነት አሳሳቢ ጸጥታ ሁኔታ አለ ብሎ መልሶ ግን የሚቀጥለው ቀን የአስቸኳይ ጊዜ አዋጅ የምታወጅን መቃወም ብዙም አብሮ መሄድ አይደለም። ምንድን ነው ዞሮ ዞሮ የአሜሪካ ኤምባሲ መግለጫ እኔ ብዙም እንትንም አይደለም ብዙም ሌላ ፖለቲካ አጀንዳም ያለው ነው የሚመስለኝ። እንደ አጠቃላይ ግን ምንድን ነው ይህንን የሚቃወሙ ሰዎች ታሳቢ የሚያደርጉት በዚህ በአስቸኳይ ጊዜ አዋጅ ጊዜ ውስጥ ህገ መንግስታዊ የሆነ ተቃውሞ የማሰማት ሰልፍ የማድረግ ወዘተ መብቶችን መንግስት አያከብርም አይፈቅድም ከሚል መነሻ ነው በቅሬታ የቀረበ ነገር ማያያዝ ስላለብን ምክንያቱም ቀለል አድርገን እንዳንወስደው በግልጽ ደብዳቤያቸውም ቀርቧል ባለፈው የአስቸኳይ ጊዜ አዋጅ ህገወጥ ግድያዎችን ጨምሮ የተለያዩ ከባድ የሰብአዊ መብት ጥሰቶች መፈጸማቸውን ዘግበናል ነው የሚለው የአምነስቲ ኢንተርናሽናል ቅሬታ በቀደመው የተፈጸሙ በደሎች መኖራቸው ከታወቀ ዳግም መሰል ሁኔታ ሊጋብዝ የሚችል አንተም ራስ ባመንከው ጭምር ለምን እንደ አማራጭ ይወሰዳል? ለምን ሌሎች አማራጮች አይታዩም? አድማጮች፣ ክርክሩ አላበቃም። ቀሪውም በመጭ ሳምንት በራዲዮ የኢንተርኔት የመጠቀም እድል ላላቸው አድማጮች ደግሞ ሙሉን በድረገጻችንና በፌስቡክ ተከታተሉ። አላሁኑ ግን እንግዶቼን ዳንኤል ብርሃኔንና አርጋዋሽን እናመሰግናለሁ። እግዚአብሔር ይስጥልኝ። እኛም አሉላን እናመሰግናለን ከዚህ ከስቱዲዮ ክቡራትና ክቡራን አድማጮች ዝግጅታችን ተጠናቀቀ። በምሽቱ ፕሮግራም ዋና አዘጋጅ በሰሎሞን ክፍሌና በሌሎችን ባልደረቦቻችን ስም እንሰናበታችኋለን። ቆንጅታይና ሰሎሞን አባተንን አብራችሁን ስለቆያችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ በደህና ደሩ። መልካም ያድዋ ድል በዓል። دمت صامير كايو كابسونيكساب عرب بعشرة تسعه باند